በኢትዮጵያ ድርቅ ከተከሰተባቸው አካባቢዎች አንዱ በሆነው የሶማሌ ክልል ከቅርብ ጊዜ ወዲህ ድርቁን ተከትሎ የአጣዳፊ ተቅማጥና ትውከት በሽታ በርካቶችን እያጠቃ መሆኑ ሲነገር ቆይቷል። በክልሉ በሚገኙ አብዛኛዎቹ አካባቢዎች በሽታው የተዛመተ ሲሆን በድርቁ ሳቢያ የተከሰተው የንጹህ መጠጥ ውሃ አቅርቦች ችግር በምክንያትነት ተጠቅሷል። የክልሉ አርብቶ አደር ውሃና የግጦሽ ሳር ፍለጋ ወረርሽኙ ቀድሞ ወደ ተከሰተባቸውና ለክልሉ ቀረቤታ ወዳላቸው ወደ ሶማሊያና ሶማሌላንድን በመሳሰሉ ጎረቤት አገሮች የሚያደርገው እንቅስቃሴም ለችግሩ መባባስ አስተዋጽኦ ማድረጉ ተገልጿል። የሶማሌ ክልል የኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ኢድሪስ እስማኤል ግን ዋናው የማህበረሰቡ በአብዛኛው የአርብቶ አደር ከመሆኑ አንጻር አንዳንድ ቦታዎች ላይ የተፈጠረ ነው። እንደዚሁም ሲጀመርም በክልል የተፈጠረ ነገር ያልነበረና ከጎረቤት ሶማሊያ ተሻግሮ የመጣ ያው አርብቶ አደሩ ድንበር የለውም። ልክ ድርቅ ሲኖር የግድ ግጦሽና ውሃ ያለበት አካባቢ ተሻግሮ ሊመጣ ይችላል። ከዛ ተያይዞ ከዛ የመጣ ሁኔታ ነበር እና ያው ዞሮ ዞሮ በፍጥነት የሚተላለፍ ነገርም ከመሆኑ አንጻር ነው እንጂ ያው ሰፊ የተሰሩ ስራዎች ይቻሉ እነዚህ ማጠናከር። እንደ ጽህፈት ቤቱ ገለጻ በሽታውን ለመቆጣጠር ከተለያዩ ክልሎች የተውጣጡ አምስት መቶ የሚደርሱ የጤና ባለሙያዎች ወደ ክልሉ ተሰማርተው ባደረጉት ጥረት በአሁኑ ጊዜ ሰባ በመቶ ሊቀንስ ችሏል። በሽታው በተዛመተባቸው አካባቢዎች የተቋቋሙ አብዛኛዎቹ ጊዜያዊ የአገልግሎት መስጫ ኬላዎችም እንደተዘጉ የጽህፈት ቤት ኃላፊው ተናግረዋል። ያው፣ ከመቶ ወደ ሰባ ፐርሰንት መቀነሱን ነው። አስራ አንዱም ዞን ዘጠኝ ላይ ነበር የተከሰተው። ከዛም ኦልሞስት ስድስቱ ተዘግተዋል። ለዚህ ለሁማን የተዘጋጀ ቦታዎችና ባጠቃላይ እና ያው፣ አሁን ያለበት ደረጃ ግን በዛ ላይ ብናይ ስድስቱ ተዘግተዋል ብለውኛል። ሙሉ ለሙሉ ስላገገሙ ነው። እዛ አካባቢ ያሉ ሰዎች ያ ያ ያ በቃ አገግሞ አስፈላጊ የሆነ ሶሻል ሞቢላይዜሽን ለህዝቡ ላይ የተሰራው ንቅናቄ አመራሩ ጀምሮ በአጠቃላይ ማህበረሰቡ በዚህ ዙሪያ ራሱን መጠበቅ እንዳለበትና የበለጠ ሰፊ ትምህርትን በመሰረቱም የተደረገው ርብርብ ውጤት ነው ማለት ነው። በክልሉ ሁለት ሚሊዮን የሚደርሱ ሰዎች በድርቁ ሳቢያ የአስቸኳይ ጊዜ እርዳታ ፈላጊዎች ናቸው። በመሆኑም በክልሉ በሽታው በተከሰተባቸው አካባቢዎች የሚገኙ ሰዎች ቀደም ብለው በምግብ እጥረት በመጎሳቆላቸው በበሽታው ክፉኛ መጎዳታቸውና ና ለህልፈተ ህይወት የበቁ መኖራቸውን አንዳንድ ዓለም አቀፍ ድርጅቶች ሲገልጹ ቆይተዋል። ይሁን እንጂ በክልሉ እስካሁን በበሽታው የሞቱ ሰዎች ቁጥር በውላ ለመታወቁን የጽህፈት ቤት ኃላፊው አቶ ኢድሪስ ገልጸዋል። የሞቱ ሰዎች እንግዲህ እስካሁን በእንትን ያው በጥናት የጠነ ነው። ወደፊት ካለም መግለጽ የሚቻል ነገር ነው እንጂ አሁን በአሁን ደረጃ የተለየ የለም የለም፣ በመቆጣጠር ላይ ነው። በሶማሌ ክልል በሽታው በቁጥጥር ስር ውሏል ቢባልም በሀገሪቱ ድርቅ በተከሰተባቸው በኦሮሚያና በደቡብ ክልሎች የሚገኙ አርብቶ አደሮችም ለዚሁ በሽታ ተጋላጭ ሊሆኑ ይችላሉ የሚል ስጋት እያንዣበበ መሆኑን የጤና ጥበቃ ሚኒስቴር ገልጿል። በመሆኑም ሕብረተሰቡ ተገቢውን ጥንቃቄ እንዲያደርግ ሚኒስቴር መስሪያ ቤቱ አሳስቧል።